ሰላም እንዘ እብል ለኩርናእኪ ወድ ሶ ለእሳተም ሰላም ዘብ ግምጃ ቤት ሰላም ለኩርና እኪ ወድሶ ለሳተ መለኮት በላኢ አምጣነ ኮነ ትራሶ ማርያም ድንግል ምእስት ዘማን ክሶ ሃልዊ ደርገ መስልየየ እንተ አልበጊ ተግሶ ተግሶ ላ ቤት ለሊና ልብ የወትረንግር ኬማይሰሶ